በቀጣዩ ዘገባ ወደ ኒውዮርክ እናመራለን። የተባበሩት መንግስታት ድርጅት ዓመታዊ ጠቅላላ ጉባኤ በዛሬው ዕለት በኒውዮርክ ተጀምሯል። በሳምንቱ መጨረሻ በከተማዋ የደረሰውን ፍንዳታ ተከትሎ የጸጥታ ጥበቃው ተጠናክሯል። የዓለም መሪዎች በጉባኤው ለመሳተፍ ኒውዮርክ እየገቡ ናቸው። ሄኖክ ሰማ እግዜር ወደ ስፍራው ተጉዟል፣ መስመር ላይ ነው ያለው። ሄኖክ እንደምን አረፈድክ። ከኒውዮርክ ጸጥታ ሁኔታ ጀምረ ትገልጽልን? ልክ ነው ቆንጅት። ዛሬ የተባበሩት መንግስታት ጠቅላላ ጉባኤ በኒውዮርክ ከተማ ሲጀመር በጣም ጥብቅ የሆነ ቁጥጥርና የጸጥታ ሁኔታ የታየበት ነበረ። ዛሬ ጠዋት ከባድ የሆነ ዝናብና ካፊያ ነው ከተማይቷ ላይ የነበረው፣ ግን መንገዶች በተለይ ወደ ተባበሩት መንግስታት ድርጅት ህንፃ የሚያመሩ መንገዶች በኒውዮርክ ፖሊስ ዲፓርትመንት እንደዚሁም በተለያዩ የጸጥታ ኃይሎች ሲጠበቁ እየተጠበቁ ነው። እንግዲህ ጉባኤው የተከፈተው ቆንጅት፣ የጉባኤው ዋና የመነጋገሪያ አጀንዳ ምንድን ነው? እንግዲህ ዛሬ የዓለም መሪዎች እንደዚሁም ደግሞ የዓለም አቀፍ ተቋማት መሪዎች የተባበሩት መንግስታት ድርጅት ዋና ጸሐፊ ባንክ ኪሙን የዓለም ባንክ ፕሬዚዳንት ኪም ዮንግ ኪምን ጨምሮ ሌሎች የዓለም መሪዎች እየተወያዩበት ያሉ የፍልሰተኞችና የስደተኞችን ጉዳይ እየተመለከተ ነው። እንደሚታወቀው በአሁኑ ጊዜ በአለም ዙሪያ በሰላም ማጣት ጦርነትን ሸሽተው እንደዚሁም ደግሞ ኑሮን ለማሻሻል የሚሰደዱ የሚፈልሱ ሰዎች ሁኔታ በአውሮፓም በአጠቃላይ የአለም ፖሊሲ መሪዎች እና የፖለቲካ መሪዎች እያነጋገራቸው ያለ ጉዳይ ነው። በሱ ነው እየመከሩ ያሉት። በዛሬው ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪ ሙን ጉባኤውን ሲከፍቱ እንደዚህ ብለው ነው። ሞ ካንትሪስ ማስት ሪሰትል ሞ ፒፕል ሁ ሃቭ ቢን ፎርስድ ፍሮም ዴር ሆምስ ከሀገራቸውና ከቀያቸው እንዲሰደዱ የተገደዱ ሰዎችን የሚቀበሉና የሚያሰፍሩ ሀገሮች ቁጥር መጨመር አለበት። የፍልሰትን ጥቅምም ሀገሮች ማወቅ አለባቸው። ደግሞም በየትኛውም አካባቢ ያለ ማንም ሰው በርካታ ስደተኞች፣ ፍልሰተኞችና ውህዳን ማህበረሰቦች ላይ የሚደርሰውን የጥላቻ ተግባር መቃወም አለበት። እንግዲህ በተጨማሪ ቆንጀት የአፍሪካ መሪዎችም በተለይ ይሄ የፍልሰተኞችና የስደተኞች ጉዳይ በቀጥታ የሚመለከታቸው ንግግር እንደሚያደርጉ ይጠበቃል። የሶማሊያ የውጭ ጉዳይ ሚኒስትር አብደ ሰላም ኦመር እንደሚናገሩ እየጠበቅን ነው። ኤርትራ ደግሞ በርካታ ወጣቶች በባህር ላይ ከጊዜ ወደ ጊዜ የሚያልቁባት እና ወጣቶች የሚሰደዱባት የአፍሪካ ቀንድ ሀገር ፕሬዚዳንት ኢሳያስ አፈወርቂን በከፍተኛ የፖለቲካ አማካሪነት የሚሰሩት አቶ የማነ ገብረአብ እዚህ ንግግር እንደሚያደርጉ ይጠበቃል። በአጠቃላይ ይሄ ሁኔታ አገራቸውን እንደዚሁም ደግሞ አካባቢያቸው እንዴት እንደ ጎዳ የሚወያዩበት ከኢትዮጵያ በኩል በዚህ ጉባኤ ላይ የሚገኙት መቼ እንደሚናገሩ ወይም ማን እንደሆኑ የሚመጡት ታውቋል። ከኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። እንግዲህ የሚጠበቁት ንግግር እንደሚያደርጉ መርሃ ግብሩ እንደሚያሳየው ከሆነ አርብ ዕለት ነው ንግግር የሚያደርጉት። እንደዚሁም የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖም እና ሌሎች ከፍተኛ ባለስልጣናት ይህንን የዓለሙን ድርጅት ዓመታዊ ጉባኤ እንደሚካፈሉ ይታወቃል። መልካም፣ እንግዲህ ነገ እናተ ነጎዲያ ሰሞኑን የሚኖሩትን አጀንዳዎች ልትገልጽልን ከቻልክ ግለጽ እና በዚሁ የዛሬ መግቢያውን እናጠናቅቃለን። ቆንጅት፣ የምጣኔ ሀብት እድገት በተለይ የዓለም የምጣኔ ሀብት እድገት በሚቀጥለው አንድ ዓመት ተቀዛቅዞ የሚቀጥልበት ሁኔታ ነው ያለው። እንግዲህ መሪዎች በይፋ ለሕዝብ ከሚናገሩትም ንግግር ወይም መልእክት ውጪ እርስ በርስ በዝግ ስብሰባዎች ውይይት የሚያደርጉበት ነው። የአለም መሪዎች የሚመጡበት ስለሆነ የተለያዩ መሪዎች አንዱ ወደ ሌላው ሀገር ሳይሄድ ሁሉም ተሰባስበው ውይይት የሚያደርጉበት እድል ስለሚፈጥር አንዱ ጉዳይ ይሄ ይሆናል። ሌላኛው የአለም ጸጥታና ደህንነት ጉዳይ ነው። በዚህም ላይ ተያያዥነት ያላቸውን ጉዳዮች አስመልክቶ የአለም መሪዎች በይፋ በዝግ ውይይቶችም እንግዲህ እንደሚነጋገሩ ይጠበቃል። ቆንጭት መልካም ሄኖክ፣ እንግዲህ በቀጣይ ዘገባዎች እናገኘሃለን። መልካም ቆይታ። አመሰግናለሁ። ቆንጭት